ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ዶክተር ድግሱ ነገሰ ቆየ በሜልበርን ዩኒቨርሲቲ የሕዝብና ሉላዊ ጤና ተመራማሪ፣ ዶክተር ያለም ዘውድ አሰፋ ገላው በቴሌቶን ሕፃናት ኢንስቲትዩት የወባን ጤና ተመራማሪ ዶክተር ድግሱ አግኝቶቹ ላይ የተሰፈሩትን ጤናማ ያልሆኑ ነኖር ዘይቤዎችን አስመልክተው በእናንተ በኩል የቀረበ ምክረ ሀሳብ ምንድን ነው? በጥናቱ ላይ ምን መደረግ አለበት? ነኖር ዘይቤያቸውን ሻል ለማድረግ የትምህርት ደረጃ የገቢያቸው ምንጭ መጠን ዝቅተኛ መሆን ከዚሁ ጋር ተያይዘው ያሉ ስለሆነ እነኛን ካልተለወጠ ድረስ የነኖር ዘይቤያቸውን በምን መልክ መለወጥ ይችላሉ? ምክረ ሀሳቦ ምንድን ነው? እሺ ካሳሁን ጥሩ ጥያቄ ነው አን እንግዲህ ወደ ሪስክ ፋክተሮችን በደንብ ዘርዝረን ካየን በኋላ ምንድን ነው ምን ማድረግ ያለብን የሚሆን ነገር፣ የመጀመሪያው ነገር የዚህ ጥናት ዓላማ መጀመሪያ ምንድን ነው? እንደ ኢንፎርሜሽን እንደ አዌርነስ ነው እና ሰውን ግንዛቤ መፍጠን ነው ትልቁ ነገር። የአካል ብቃት እንቅስቃሴ ትንሽ ሲሆን፣ አልኮል ብዙ መጠጣት፣ ሲጋራ ማጨስ እነዚህ ነገሮች ለአንሄልዚ ናቸው ወይም ጤነኛ ያልሆኑ ያኗኗ ዘዴዎች ናቸው ከተባለ ሰው ምንድን ነው ይሄ አዌርነስ ይኖረዋል፣ ግንዛቤ ይኖረዋል። ከዛ ተነስቶ ራሱን ለመለወጥ እንቅስቃሴ ያደርግ ይችላል ማለት ነው። ኢትዮጵያ ውስጥ እንዲሁም ብዙ ጊዜ እንደ ትልቁ ምክንያት የሚጠቀሰው ኖርማሊ ሰው ስለማያውቅ ነው። ኖርማሊ ለምሳሌ አሁን አትክልትና ፍራፍሬ ከመመገብ ይልቅ ገንዘብ ቢኖረው ሰው ገንዘብ ካለው ገንዘብ ሞራት ቢፈልገው ስጋና ስጋ ነክ ነገሮች ላይ ምት ማድረግ ወይም ደግሞ ወጦ ምግብ መብላት እንደዚ አይነት ነገሮች ጤነኛ ስለሚመስሉት ጥሩ ምግብ የበላ ስለሚመስለው እንደዚ አይነት አስተሳሰብ ስላለ ነው። እና የመጀመሪያው ነገር ይመስለኝ አሁን ባለን ነገር ላይም ግን በደንብ ጥሩ የሆነ የግንዛቤ ማስጨበጫ ፕሮግራሞች ከተሰሩ ሰው ባለው ነገር የተመጣጠነ ምግብ እንዲበላ፣ በተወሰነ መልኩ ቢሆን የአካል ብቃት እንቅስቃሴ እንዲያደርግ፣ ሲጋራ የሚያቀሰው ካለ ሲጋራ ብቅ ማጨሱን እንዲቀንስ እንደዚአይነት ነገሮች ማድረግ የሆነ አውንታዊ ኮንትሪቢዩሽን ይኖረዋል ብለን የምናስበው ተላላፊ ያልሆኑ በሽታዎችን ከመቀነስ አንጻር ማለት ነው። እኔ ሳስተባብረ ወደ ነበረው ጥናት ግኝ በሽታ ልፍ ደግሞ እንግዲህ ሶስት ዋና ዋና ክፍሎች ነበሩት። በመጀመሪያ ደረጃ ምንድን ያ ያየነው ነገር ወይም ለማድረግ ያስብነው ነገር ምንድን ነው? አገር አቀፍ የሆነው የስኳር በሽታ ስርጭት ምን ይመስላል የሚለውን ነበር፣ ነው ለማየት የፈለግነው እና የእኛ ጥናት የሚያሳየው ወይም ከዛ 2015 ከተካሄደው ጥናት እንግዲህ እሱን መሰረት በማድረግ የሚያሳየው ምንድን ነው? ወደ ሶስት ፐርሰንት የሚሆኑት እድሜያቸው ከአስራ አምስት ዓመት እስከ ስልሳ ዘጠኝ ዓመት የሆኑ ሰዎች ጥናት ውስጥ የተሳተፉ ሰዎች የስኳር በሽታ እንደተገኘባቸው ነው የሚያስረዳው። ወደ ሶስት ፐርሰንት የሚሆነው እና ከዛ በኋላ ምንድን ነው በየትኞቹ ክልሎች ላይ የበለጠ ተጠቂዎች ይኖራሉ የሚለውን ደግሞ ለማየት ሞክረን ነበር እና ከፍተኛ ስርጭት የታየባቸውን ክልሎች ለማየት ያንፃር ለምሳሌ የሶማሌ ክልል ነው አሁን እዚህ ጋር ቢታየኝ ወደ ዘጠኝ ፐርሰንት የሚሆኑት የጥናት ተሳታፊዎች የስኳር በሽታ የነበረባቸው መሆኑን ያሳያል። እና የሀረሪ ክልል ከተቀጥሎ አምስት ፐርሰንት የደቡብ ክልልና አዲስ አበባ ከተማ ወደ አራት ፐርሰንት የሚሆኑት የጥናት ተሳታፊዎች የስኳር በሽታ እንደነበረባቸው ነው የሚያሳየው። ዝቅተኛ ስርጭት የታየባቸውን ክልሎች ደግሞ ስንመለከት የትግራይ ክልል፣ የቤኒሻንጉል ጉሙዝ ክልልና የአማራ ክልል ወደ አንድ ፐርሰንት ሪፖርት የተደረገባቸው ናቸው ማለት ነው። ሌሎቹ ድሬዳዋ፣ ኦሮሚያና ጋምቤላ ሶስቱ ክልሎች ደግሞ ወደ ሁለት ፐርሰንት የሚሆኑት ተሳታፊዎች ከበሽታው እንደነበረባቸው ያስረዳል ማለት ነው። ከዛ በኋላ ሶስተኛው ደረጃ የነበረው ምንድነው እኛ በካርታ አስደግፈን የትኞቹ አካባቢዎች ከፍተኛ የስኳር በሽታ ተጠቂዎች ናቸው ከክልልም ወርደን ማለት ነው የሚለውን ለማየት ነበር የሞከርነው እና ይሄኛውን ጥናት ስናጠና ይሄ ጂኦ ስፔሻል ቴክኒክ የሚባል ሳይንሳዊ ዘዴን በመጠቀም ነው ጥናቱን ያደረግ ነው። በዚህ ደግሞ ዶክተር ከፕ ያለው ከፐርዝ ብዙ ኢንቮልቭ ያደረገበት እና ብዙ ስራ የሰራበት ጥናት ነው አብሮ። እና ጥናቱ የሚያሳየን ነገር ምንድን ነው? በተለይ ምስራቃዊ የኢትዮጵያ አካባቢዎች ለምሳሌ የአፋር ክልልን፣ የሀረሪ ክልልን እና የሶማሌ ክልል እንዲሁም ድሬዳዋ ከተማን ጨምሮ በከፍተኛ ደረጃ የስኳር በሽታ ተሰራጭቶ የታየባቸው አካባቢዎች እንደሆኑ ነው ካርታው የነገረን ማለት ነው። ከዚህ ከሞዴሉ ያገኘነው ፋይንዲንግ የሚያሳየው በዚህ በተጨማሪም ደግሞ ለምሳሌ አዲስ አበባ ከተማ እና የሐዋሳ ከተማ እንዲሁም ደግሞ የተወሰኑ በደቡብ ምዕራብ ኢትዮጵያ ያሉ አካባቢዎች በተለይ ደቡብ ክልል ውስጥ የሚገኙ የደቡብ ምዕራብ ኢትዮጵያ አካባቢዎች ከፍተኛ የበሽታው ስርጭት የታየባቸው አካባቢዎች እንደሆኑ ነው የእኛ ጥናት የሚያስረዳው። የዓለም ዘውድስ በጥናታችሁ ላይ እንዳካሄዳችሁት ይልቁ ነገር የጥናቱም ኩረት አቅጣጫ ግንዛቤን ማስጨበጥና ሰዎች ከዛ ተነስተው ኑሮ ዘይቤያቸውን እንዲቀይሩ ያንንም በማድረግ ደግሞ የሕመሙንም ቁጥር መጠን ለመቀነስም ጭምር እንዲያግዝ ነው። ከዛ አኳያ በምን መልክ ነው ግንዛቤ ማስጨበጥ ሲባል ኢትዮጵያ ውስጥ ያንን በህብረተሰብ ውስጥ ማስረጽ የሚቻለው? ከአውስትራሊያ ተሞክሮ ምን ምሳሌዎችን ወደዛ ወስዶ ግብር ላይ እንዲውሉ ማድረግ ይቻላል? በምን መልክ መቀነስ ይቻላል? ከዛ ባሻገርስ እንደሚታወቀው የስኳር ህመም ዘርም ሊተላለፍ ስለሚችል ልጆች ዜ ለዛ ሰለባ እንዳይሆኑ ለማድረግ ቅድመ መከላከል ለማድረግ የሚቻሉባቸው ዘዴዎች አሉ። አመሰግናለሁ ካሳሁን። እንግዲህ እንዴት ግንዛቤ መፍጠር ይቻላል የሚለው አይ ቲንክ የኮቪድ ወረርሽኝ እንደ ኤግዛምፕል መውሰድ ይቻላል። ተላላፊ በሽታ ቢሆንም እንግዲህ ሁለቱ ጥናቶች ድግሱ ለማቅረብ እንደሞከረው በካርታ በታገዘ የበሽታውን ስርጭት ለማሳየት የተደረገበት አንደኛው ምክንያት ምንድን ነው? የትኞቹ አካባቢዎች ላይ ወይም ደግሞ በየትኛው የፖፕሌሽን ግሩፕ እድሜ ብናይ፣ ፆታ ብናይ፣ ወይም ደግሞ የሚኖርበት ቦታ ገጠር ከተማ ብናይ፣ በየትኛው ቦታ ላይ በጤናው ዘርፍ ያሉ ወይም እዚህ ፖሊሲ ሜከር የምንላቸው ሰዎች የጤና ችግሩን ለመቅረፍ አክሽን መውሰድ ቢኖርባቸው የትኛው ላይ መውሰድ አለባቸው የሚለውን ለማሳየት ነው የካርታው ዋነኛ ጠቀሜታ። እንግዲህ በአውስትራሊያ ስናይ የኢትዮጵያ የጤና ስርዓት እነዚህ ተላላፊ ያልሆኑ በሽታዎች የመከላከልና የመቆጣጠር እንደ ጋይድላይን ነገር እስከቅርብ ጊዜ ድረስ የለውም። ስለዚህ አሁን በጤና ኤክስቴንሽን ፕሮግራም እንግዲህ እንደ ትልቅ ለውጥ አምጥቷል ተብሎ የሚታሰበው ተላላፊ ባልሆኑ በሽታዎች የጤና ኤክስቴንሽን ፕሮግራም ነው። አሁን ጤና ኤክስቴንሽን ፕሮግራም ላይ የገጠር እና የከተማ በሚል ተቀናጅቶ ሲሰራ ተላላፊ ያልሆኑ በሽታዎች በፕሮግራሙ እንዲካተት ተደርጓል። ስለዚህ የጤና ኤክስቴንሽን ባለሙያዎች በገጠርም ሆነ በከተማ ሰባ ሁለትና ከዛ በላይ የሚሆነውን ጊዜያቸውን የሚያሳልፉት ቤት ለቤት በመዞር ሲሆን ዋነኛውና ለውጥ ሊያመጣ የሚችለው እነዚህ እኛ እንደ ኢንዲኬተር ብለን የዘረዘርናቸው አነርዚ ላይፍ ስታይል ኢንዲኬተሮች ወይም ጤናማ ያልሆኑ አኗኗር ዘዴዎችን ለሰዎቹ በማስተማር ነው። እንግዲህ አቃላዊ እንቅስቃሴን፣ ጤናማ የሆነ አመጋገብን፣ ሲጋራ የሚያጨሱ ሰዎች ካሉም ከሱስ ነጻ እንዲሆኑ የአልኮል መጠጥን በተመለከተ፣ እንዲሁም ደግሞ ኦቤሲቲ የምንለው በህፃናት ላይ ሞር ግሮዝ ሞኒተሪንግ የሚባል አለ። በክትባት ሞኒተር የሚያደርጉት እነዚህ እነዚህ ነገሮች ወደ ህብረተሰቡ ታች ድረስ ወርዶ በማስረስ የግንዛቤ መፍጠር ይቻላል። ወደ ሁለተኛ ነጥብ ስመጣ በሙያው ኤክስፐርት አይደለሁም፣ ግን በዘር የሚተላለፉ በአሁን አንድ ነፍሰጡር እናት ነፍሰጡር ከሆነች በመጀመሪያዎቹ የእርግዝና ወቅቷ ጀስቴሽናል ዲያቤቲክስ የሚባል ምርመራ ታደርጋለች። ያ ከታወቀ በኋላ ለመከላከያ የሚሆኑ ሜዲኬሽኖች ይሰጣሉ። ስለዚህ እኔ እስከሚገባኝ ድረስ ቀድሞ ለመከላከል ኢርሊ ስክሪኒንግ ወይም ቀደም ብሎ ያለ ምርመራ በዘር እንዳይተላለፍ ለመከላከል ይረዳል ባይ ነኝ። ዶክተር ድግሱ ነገሰ ቆየ በሜልበርን ዩኒቨርሲቲ ሕዝብና ሉላዊ ጤና ተመራማሪ ዶክተር የዓለም ዘውድ አሰፋ ገላው በቴሌቶን ህፃናት ኢንስቲትዩት የወባነ ጤና ተመራማሪ፣ ስለ ቃለምልልሱ ምልልሱ እናመሰግናለን። እናመሰግናለን ሰው እናመሰግናለን። ነ አንድ ነገር ካስፈለገ ከዘር ጋር የተያዘ የተባለውን ነገር ለማንሳት ነው። እንግዲህ የዳቤት ስንስ ወይም የስኳሮች ስንመለከት በሁለት ብንከፍላቸው እንደ መንስኤው አንደኛው በዘር አንድ ሰው ለምሳሌ እናቱ ወይ አባቱ ወይ እናትና አባቱ የስኳር በሽታ ተጠቂዎች ከሆኑ ልጆቹ የስኳር በሽታ የመጠቃት እድላቸው ከፍ ያለ ነው የሚሆነው። ይሄ ጥናቱ የሚያሳየው ነገር ነው። እና መከላከል ያለብን ነገር ምንድን ነው? ዞሮ ዞሮ ትልቁ ነገር ዋናው ምንድን ነው? ሰዎቹ ተጋላጭ መሆናቸው ወይም በሽታው የመያዝ እድላቸው ትልቅ መሆኑን ካወቁ በየጊዜው እራሳቸውን ቼክ ማድረግ አለባቸው። የመጀመሪያው ነገር ቅድም የለም ዘውድ የገለጸው ነው የሚሆነው በተለይ እነዚህ አንሄልዚ የተባሉት ወንቄና ማይሮኑ አናማዘሪ ዘዴዎቹን በመቀየር ራሳቸውን ከበሽታው መቀነስ ይችላሉ፣ ሪስኩን ማለት ነው። ከዛ በተጨማሪ ደግሞ በየጊዜው ክትትል ማድረግ ም በዚህ ሀገር በየዓመቱ ወይም በየሁለት ዓመቱ እየሄድን የደም ናሙና በመስጠት በተለይ ከስምንት ሰዓት ጾም በኋላ የሚሰጣል እና እሱን እየሰጠን ደም ሰጥተን የውጤታችንን ከዚፊ በተለይ ከዶክተሮቻችን ጋር በመመካከር እንትኑ ማየት ይቻል ስኳር በሽታ ኖርማሊ ከፍ አለው የስኳር ለምሳሌ መቶ 26 ሚሊ ግራም ፐር ዴሲሊትር የሚባል እንትን አለው። ግን ኖርማሊ ሪስኩ እየጨመረ ነው የሚሄደው እና እሱም ሞኒተር ማድረግ ያስፈልጋል በየዓመቱ ማለት ነው። እና ትልቁ ነገር አትሪስክ መሆናቸውን ማወቅ ነው መጀመሪያ። ከዛ በኋላ በየጊዜው የሕክምና ክትትል ማድረግ እና የዶክተሮች የሚሉትን ደግሞ ምክር መስማት የሚያስፈልግ ይመስለኛል። ያንን ለመጨመር ያህል ነው። ነቢ ደግሞ የእኛን ጥናት ለማጠቃለል ያህልም ቅድም ጠቀል ለማድረግ ያህል እንግዲህ በተለይ ሁለተኛውን ጥናት ያየነው ነገር ምንድን ነው፣ የስኳር በሽታ በክልሎች ብሎም በአካባቢ ደረጃ ከፍተኛ የሆነ የስርጭት ልዩነት አይተንበታል እና በተለይ የምስራቁ የኢትዮጵያ ክፍል ማለት አፋር እና የሶማሌ ክልል ከፍተኛ የስኳር በሽታ ስርጭት ያየንበት ክልሎች ስለሆኑ በስኳር በሽታ ላይ የሚሰሩ መንግስታዊ ያልሆኑም ይሁኑ መንግስታዊ የሆኑ ድርጅቶች እንግዲህ በሽታው በከፍተኛ ስርጭት የሚታይባቸውን አካባቢዎች ላይ ትኩረት ቢያደርጉ በተለይ በሽታውን ስርጭቱን ከመቀነስ አንጻር የራሱ የሆነ አስተዋጽኦ ያበረክታል ብለን እናምናለን። የኛ ጥናትና ና አንተም እድሉን ስለሰጠን በጣም እናመሰግናለን። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።